በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የሕይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች ይሰማሉ። እሱን በሚለው አስራ አምስተኛ ተከሳሽ ሱጋኑ አብሮ የተደበደበው እኔ ያየው ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ሕይወቱ ያለፈ ነው የሚለው የችሎት ሂደት የተከታተለ እማኝ ቃል ነው። ጠበቃም ተናግረዋል። በየቀኑ ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጭምር ማለት ነው፣ በየቀኑ እንገባገባለን ብለ በየቀኑ ለፍርድ ቤቱ አቤቱታ ያቀርባሉ። የሁማን ራይትስ ዋች የ2017 ዓ ም ሪፖርት የኢትዮጵያ የጸጥታ ኃይሎች ሲቪል ለበስ የጸጥታና የደህንነት ኃይሎችን ጨምሮ የፌዴራል ፖሊስ ልዩ ፖሊስና ወታደሮች በሕጋዊና ድብቅ ማቆያ ቤቶች ውስጥ የታሰሩ የፖለቲካ እስረኞች ቃል እንዲሰጡና መረጃ ለማውጣጣት ይገርፏቸዋል፣ አልያም ያልተገባ አያያዝ ይፈጽሙባቸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከጥቂት ወራት በፊት ለተቃውሞ አደባባይ በሚወጡ ሰዎች ላይ ከመጠን ያለፈና ገዳይ ኃይል እንደምትጠቀም፣ የሰዎችን ደብዛ በኃይል ማጥፋትና ሕፃናትን ጨምሮ በገፍ የሚካሄዱ ጅምላ እስራቶችን እንደምታካሂድ የሚቀርቡባት ተደጋጋሚ ክሶች የከፍተኛ ኮሚሽነሩ ቢሮ ዛሬ የሥቃይ፣ የአዋራጅ የሰብአዊ አያያዝና ቅጣት ማስወገጃ ንዑስ ኮሚቴ አባላት በኢትዮጵያ ጉዳይ መናገር አይችሉም። የኢትዮጵያ ሰብአዊ መብቶች ኮሚሽን በአገሪቱ ወደ መቶ አምስት የሚሆኑ ማረሚያ ቤቶች አሉ። ስለዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ አስር ከመቶ ያህሎቹን ብናይ፣ ባለፈው ዓመት ግን ሁሉንም አብዛኛዎችን ለማየት ነው ሙከራ ያደረግነው። ፖሊስ ጣቢያዎችም እንደዚሁ ዓለም አቀፍ ቀይ መስቀል ኮሚቴ ፍተሻዎቹ የሚደረጉት እስረኞች የተያዙባቸው ምክንያቶች ምን ይሆኑ ምን የተያዙት በክብርና ስብዕና በተሞላው ሁኔታ እንደሆነ ለማረጋገጥ ነው። የኢትዮጵያ ፌዴራል ማረሚያ ቤቶች አስተዳደር ፌዴራል ማረሚያ ቤቶች የህግ ታራሚዎችን ሰብአዊ መፍታት ብሮ ነው የሚይዘው። ይህንንም እንደ ቀይ መስቀል እና የሰብአዊ መብት ድርጅቶች እየመጡ ይጎበኛቸዋል። የኢትዮጵያ ሕገ መንግሥት የተያያዙ ሰዎች ደህንነት፣ ክብርና ሰብዕና እንዲጠበቅ ያዛል። ተከታታይ ዘገባ በኢትዮጵያ እስር ቤቶችና የማቆያ ስፍራዎች ላይ ሁሉንም ያካተተም ሙሉ ዘገባ በነገው ምሽት ይቀርባል። 一步。<music>